ሁለቱ ነው ተከታትለው፣ የባቡር ጣቢያ ከገቡት ፉርጎዎች ዱብ ዱብ እያሉ የወረዱ የስደተኞች ቁጥር ከአንድ ሺ ሁለት መቶ ሰዎች በላይ ይሆናል። ትልቁም ትንሹም ሁሉም ደክመዋል፣ ተጎሳቁለዋል። በእጃቸው የፕላስቲክ ከረጢትና አነስተኛ የትከሻ ሻንጣም ይዘዋል። እናቶችና አባቶች የደከሙት ልጆቻቸውን በደረታቸው ላይ ታቅፈዋል። ባቡሩን ጥለው መሬቱን ሲረግጡ ወደ አንድ መቶ የሚጠጉ የዶርትሙንድ ከተማ ነዋሪዎችም በጭብጨባና እንኳን ደህና መጣችሁ በሚለው ሰሌዳዎቻቸው ፈገግ እያሉ በደስታ ተቀብለዋቸዋል። እኔ ከሶሪያ ተሰደው በስንት መከራ እዚህ የደረሱትን ስደተኞች እንኳን በደህና መጣችሁ ለማለት ነው እዚህ የመጣሁት። አቀባበሉ አስገርሞና አስደንግጧቸው ብዙዎቹን ማስደስቷቸው በዚያ በደከመ ፊታቸው ላይ ፈገግታም ይታይባቸዋል። አንዳንዱ ጀርመን ይዞት የመጣውን የአበባ እቅፍ ለአንዷ ይሰጣል አይሰጣል፣ ሌላው ያከፋፍላል። የሚላስ የሚቀመስ ይዘው የመጡ ለስደተኞቹ ይሰጣሉ። እንደተደመጠውም ደመጠውም ወደ አንድ ሺህ የሚጠጉ የከተማ ነዋሪዎች በኢንተርኔት ተጠራርተውና ተደጋግፈው ሌሊቱን ሲመካከሩ አድረው ወደ ባቡር ጣቢያው እንደመጡም ሲጠየቁ መልሰዋል። ምግብ የሚጠጣ ውሃና፣ ለስላሳ መጠጦች፣ ጣፋጭ ከረሜላና ብስኩት፣ የእጅ ፎጣና ቅያሬ ልብሶች ሰብስበን አምጥተን እያከፋፈልን ነው። አሁን እዚህ የምታያቸው ሰዎች ሁሉ ስደተኞችን ለመርዳት ከተለያዩ መንደሮችም የመጡ ናቸው። አንዳንዶቹ ወጣት ልጆች ከቤተሰቦቻቸው አንዳንድ ነገር ለስደተኞቹም ይዘው መጥተዋል። ነፍሳቸውን ለማዳን ከሶሪያ የእርስ በእርስ ጦርነት አምልጠው እዚህ ዶርትሙንድ ከተማ የደረሱ ስደተኞች የከተማው ቃል አቀባይ ሚስተር ሃንስ ዮዋሂም ስኩፕሽ ለጣቢያችን ልዶች የበለ እንዳሉት በቀይ መስቀል ሰራተኞችና በማዘጋጃ ቤቱ ባልደረቦች ታጅበው ወደ ተዘጋጀላቸው ማረፊያ ቤትም ይወሰዳሉ። ለማንም ሰው እንደሚያስፈልገው የመጀመሪያውን ክብካቤ ይደረግላቸዋል። ተጸዳርተውና ታጥበው ልብሳቸውንም ቀይረው በአውቶብስ ወደ ሌላ የኖርድ ራይን ቬስትፋልን ከተማዎችም እንዲወሰዱም ይደረጋል። እንደተሰማ ወደ ማታ ላይ ለእሑድ አጥቢያ ወደ ሰላሳ የሚጠጉ የቀኝ አክራሪዎች ኒዮናዚዎች የስደተኞቹን መምጣት ሰምተው በባቡር ጣቢያው በር ላይ ተቃውሞዋቸውን ለማሰማትና ሁከት ለመፍጠር እነሱን በተራቸው ተጠራርተውና ተሰባስበው ነበር። የጸጥታ ጠባቂ ፖሊሶችም ደርሰው በአስለቃሽ ጢስና በተናካሽ ውሻ አስፈራርተው በትነዋቸዋል። የዶርትሙንድ ከተማ ከንቲባም ሚስተር ኡልሪሽ ሲራው ብቅ ብለው በቦታው ተገኝቶ ስደተኞቹን እንኳን ደህና መጣችሁ ብለው ተቀብለዋቸዋል። የከተማው ነዋሪ ስደተኞቹ እንክብካቤ ተደርጎላቸው እንዲረዱ ይፈልጋል። እንደ ከንቲባነቴና እንደ የከተማው ሕዝብ ተወካይነቴም በነዋሪው ሕዝብ ስም እንኳን ደህና መጣችሁ እላለሁ። ስድስት መቶ ስደተኞች የያዘ ሶስተኛው ባቡር እሁድ ከሰዓት በኋላ ረፈድ ብሎ ከሙኒክ ተነስቶ ዶርትሙንድ ከተማም ገብቷል። እነሱንም ወደ ሰማንያ የሚሆኑ ሰዎች በአበባና በቀላል ምግብ በለስላሳ መጠጥም ተቀብለዋቸዋል። ሌሎቹ በአውቶቡስና በባቡር ወደ ሌላ የጀርመን ከተማዎች ተወስደዋል። በርሊንም ከተማም ሌሎቹ ዛሬ ደርሰዋል። ወደ ስድስት ቢሊዮን ዩሮም የጀርመን መንግስት ወጪ ለማድረግ ወስነዋል። ይልማይል ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ